ሰላም ለእናንተ ይሁን። የጋቢና የቅዳሜ መዝናኛ ተጀመረ። ሀብታሙ ስዩም አብሬያችሁ አመሻለሁ።

እሱ ግን ገጣሚ ብቻ አይደለም። የአጫጭር ታሪኮች ጸሐፊ፣ ወጋዋቂና የሰናይ ተግባራት አስተባባሪም ነው። ኑረዲን ኢሳ በፋሲል ደሞዝ፣ በሐሊማ አብዱርሃማንና በብዙአየው በብዙዋየው ደምሴ ግሮሮ። ግጥሞቹ አምረው ከመቅረባቸው ከዓመታት በፊት ከአድማጭና አንባቢያን ጋር ለመተዋወቅ ኑረዲን ያልተለመደ ነገር አድርጓል። ግጥሞቹን የሥራ ማስታወቂያ ይለጠፍባቸው በነበሩ የባሕር ዳር ከተማ ሰሌዳዎች ላይ በነፃ እንደ ስዕል አስጎብኝተዋል። እንዴት? ለምን? የቆይታችን መክፈቻ ይሆናል። ይህንን ነገር ስለጠየቀኝ ደስ ይለኛል። እንግዲህ ወቅቱ ኢትዮጵያ አቆጣጠር በ አስራ ዘጠኝ ዘጠና ስድስት አመተ ምህረት ነበር። ታስታውስ ከሆነ የግጥም መጽሐፍ ህትመት በጣም ብዙም ያልነበረበት ግጥም ሳይሆን ልቦለድ የሚነበብበት ነው። እና በዛ በ አስራ ዘጠኝ ዘጠናዎቹ አሁን ዘጠና አምስት ዘጠና አራት በእውቀቱ ስዩም እና ሌሎች ገጣሚዎች የመጡበት ወቅት ነበራል። በተለይም ወደኛ አካባቢ ስንመጣ በእኔ ባሕርዳር ልጅ ነኝ። በባሕርዳር አካባቢ ያው መጽሐፍ ይነበባል ስነ ግጥም መጽሐፍ ግን ማለት ነው በስፋት አይታወቅም ነበረ። ስለዚህ የዩኒቨርሲቲ የስነ ጽሁፍ ምሽቶች እና በከተማው ባህልና ስፖርት በሚደረግ የስነ ጽሁፍ ምሽት ከሚቀርቡት ውጭ የዛ አይነት አብዮት አልነበረም። ስለዚህ እኔና ጓደኞቼ ለምን የስዕል ኤግዚቢሽን ብቻ ይዘጋጃልና የግጥም ኤግዚቢሽንም ማዘጋጀት እንችላለንና በተለይም በወቅቱ የእኔ ግጥሞች አጫጭር ስለነበሩ በፍሬም በፍሬም አድርገን ሚዲስ ላይ አድርገናታል። ይሄን ያደረግነው ያው መጽሐፉን ለማስመረቅ ነው። መጽሐፉ ማታ ሊመረቅ በተከታታይ ሶስት ቀን ቦርድ ላይ ለጥፈን አንድ ቲያትር ቤት አለ፣ ሙሉ አለም አታራሽ የሚባል ብዙ ጊዜ አርቲስቶች፣ ዘፋኞች፣ ተወዛዋዦች፣ ኪነጥበብ ሰዎች፣ ደራሲዎች የሚዝናኑበት አካባቢ ነውና። ያም አጋጣሚ ጥሩ ስለሆነ በጎንም ቤተመጻሕፍቶች ምናምን ያሉበት ነው። እንግዲህ ግጥም ደንበኞቹን ያገኛል በሚል አስታውሳለሁ። ወጣት ስትሆን አይደለም አዲስ ነገር መሞከር ትፈልጋለህ። የሰው ምላሽስ እንደጠበቃችሁት ሆነ? የወቀሳችሁ ነበረ? እኛ ለስራ ማስታወቂያ መጠን እነሱ ግጥም ለጠፉብን በሚል በመጀመሪያው የመጀመሪያው ጠዋት አካባቢ ግልጽ አልነበረም እና እኛም በአካባቢው ግጥሞችን ለጥፈን ጠፍተን ነበር እና ሰው ትንሽ ኮንፊውዝ ሆኖ ነበረ። ሌላውም ማስታውሰው ነገር ምንድነው በወቅቱ አንዳንድ ደፋር የሚባሉ ግጥሞች ነገርም ነበሩ አላለም ከኢሻራ የተውጣጡ እንደዚህ ስለ ነጻነት እና ዴሞክራሲ ምናምን የሚያወሩ አጫጭር ግጥሞች ነገር ነበሩ። አንዳንድ ሰዎችም አይተው እንደዚህ የመደናገርና የመፍራት ድባብ ነበረ። ምንድን ነው ማንፈቅዶላቸው ነው አላለም እንደዚህ የአደባባይ ቅስቀሳም አድርገው የመሳል አይነት ነገር ነበረ። በኋላ ላይ ግን ከሰዓት ላይ እኛ በቦታው ተገኝተን በዛው መጽሐፉን እየፈረሙ እየሰጠው ለግጥሞቹ መብራሪ አይነት ነገር ስህተት ነበር። እንደ የስዕል እግዚቢሽን ባለው እና እስኪል ነበር ነው በራ ያልተለመደ ነው። ኢሻራ ከታተመ እንግዲህ ወደ ሀያ ዓመት ተጠጋው። ዛሬም ድረስ ከመድብሉ እየተቆነጠሩ እዚህም ዚያም የሚዳረሱ ግጥሞች የተካተቱበት መድብል ነው። ዓመታትን ከተሻገሩ ግጥሞች መካከል ሰዎች ደጋግሞ ሲያነሷቸው የምሰማቸው የትኞቹን ግጥሞች ነው? ይህም ሁሉ ዓመትም ተሻግሮ ያንተ ስም ሲነሳ ኢሻራም አብሮ የሚነሳበት ልዩ ምክንያቱ ምንድን ነው ብለህ ታስባለህ? እንግዲህ እኔ የተለያየ ምክንያት መጥቀስ ይቻል ይሆናል በዋናነት ግን በቃል እንዳይረሱ ነው አጠር ያሉ ግጥም መሆናቸው እና ከሰው ወደ ሰው ላይ እንደ ስነ ቃል በቀላሉ መተላለፍ የሚችል አይነት ቅርጽ ስላላቸው እሱ አንድ ምክንያት ሊሆን ይችላል። ሁለተኛው ምክንያት ግን ወቅቱ ነው። በወቅቱ እንዳልኩ የግጥም የማሳተም ወይም ደግሞ ግጥም የማስነበባ ቢወት አልበረ በእውቀቱ እና መጽሐፍ ከወጡ በኋላ ከዛ በኋላ በጣም በርካታ እንደዚ አይነት መጽሐፎች መውጣት ጀምረው ነበረ። ምክንያት ሌሎችን እንኳን እንደ ምክንያት ማቅረብ ይከብዳል አይደለም። የግጥሞቹ ጥራት ወይም ደግሞ የግጥሞቹ በቅርጽና ይዘት መዳየት ምናምን እሱ አንባቢ የሚፈርደው ነገር ነው። ይሄ በእለት ተእለት ቋንቋ መጽሐፋቸው ለስዕሎቹ ማብራሪያ የሚሆኑ ስዕላ ስዕሎች ነገር መኖራቸው ሀሳቡን በቀላሉ አንባቢው እንዲረዳ አድርጎታል ብዬ አስባለሁ። አንዲያ ነው ራሴን እድለኛ አድርጌ ነው ምቆጥረው በወቅቱ አዲስ አድማስ ጋዜጣና ሌሎች በወቅቱ የነበሩ ሚኒሊክ እኔ ስቆጥራቸው ወደ አስራ አንድ ጋዜጣ ሪቪው ተሰርቶ ነበረ ገባ ያንንም እድል ማግኘቴ እነዚህ እነዚህ ነገሮች ያው በቃ ካሁን ድረስ መጽሐፉን እንዳይረሳ አድርጓል ብዬ አስባለሁ። በዚያ ምድብል ውስጥ ከተካተቱ ግጥሞች መካከል ደጋግመው ሰዎች ከሚያነሷቸው ግጥሞች አንደኛው የፋኖ ፍቅር ለምሳሌ አንደኛው ነው። ሰይፍ ከሰይፍ እየተፋጨ ህይወት ባረር እጅ እየተዳጨ ሞት በጥይት አፍ ሰክሮ እያፏጨ ጨበጣ ውጊያ ቀውጢ ሲጀመር፣ ጉንፋን ይዞኛል ያልሽኝ ነገር ላንቺ እየሰጋው ሳስበው ነበር። የግጥም ሰፈርን ሳንለቅ በተደጋጋሚ ሰዎች ሲቀባበሉት የሰማሁት እኔም በግሌ ከምወዳቸው ግጥሞች መካከል አንዱ የሆነው ሌላኛው ስራ የባንዲራ ታሪክ ይሰኛል። የባንዲራ ታሪክ እንዲጻፍ መነሻው ምንድን ነው? በግጥም ውስጥ የምታነሰው አመዴ ቦጋለ የተባለው ገጸ ባህሪስ ማን ነው? በታሪክ ውስጥ የሚጠቀስ ሰው ነው ወይስ በምናብ የፈጠርከው ሰው ነው? በሀበሻ ምድር እንዲህ እንደ ዛሬው ዋጋው መሳ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጯን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ሕዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡም ሹማምንቱም ራሱ ቴዎድሮስን ከቶ ያውቅም ነበር። የባንዲራ ታሪክ በምናብ የተፈጠረ ካራክተር ነው። አህመድ የቦጋለ ይህንን ለመጻፍ በመጀመሪያ ያነሳሳኝ ነገር በዘመኑ የምንከተለው ፖለቲካ፣ የምንሄድበት መንገድ በአብሮነት እንደው በታሪክ ለረጅም ዘመን የተፈተልንበትን ሁኔታ በጣም የሚያላላ ፖለቲካ ስለነበረን እዚህም የህዝቡ አንድነት ሲናጋ በማየት በጣም ያሳስበኝ ነበረ። አንዳችን ከአንዳችን ተነጥለን መኖር እንችላለን የሚል ጥያቄ ነው። አንድ ነው። ሁለተኛ ኮንትሪቢሽን ወይም ደግሞ ለአንድ ሀገር ለሀገረ ሀገረ መንግስት ግንባታ ማዋጣት ማለትስ ምን ማለት ነው? ማን ምን ሲያደርግ ነው የዜግነት ግዴታ ተወጣ ተብሎ የሚታሰበው? የሚል የተቆረጡ ግጥሞች ሁሉ አሉ። አሁን ለምሳሌ ስለ ጦርነቶች ነው እንጂ አሁን ለምስ አገር ድንበርን ለማስከበር የሀገር ሉዓላዊነት ለማስጠበቅ በሚደረጉ ጦርነቶች ውስጥ አስተዋጽኦአቸው የሚዘለሉ ሰዎች አሉ። ስለ ሰይፈኞች፣ ስለ ጦረኞች እንጂ ጦሩን ስለሰራው ጎራዴውን ስለሰራው የእጅ ባለሙያዎች አናስብም። አላርልም የተሰናሰለ መዋጮ ነው የምናደርገው። አገር ሲገነባ ሁሉ ሰው ድርሻ አለው። ቀላል የሚባል ድርሻ የለውም እና የዚህ ሁሉ ሰው አስተዋጽኦ ተዋጥቶ ነው ሀገር የሚባለው ታሪክ የተገነባው እና ከዚያ አንጻር አንድ የታሪክ መጽሐፍ ላይ ሳነብ በጎንደር ደጋማው ክፍል ይኖሩ የነበሩ ሙስሊሞች በከፍተኛ ሁኔታ በሽመና ስራ ይተዳደሩ ነበር። በጥንታዊት ኢትዮጵያን በሸማ የሰራዊትን ልብስ ከማምረት ጀምሮ የተለያየ ኮንትሪቢሽን ያደርጉ ነበር እና ቀደም እዚህ ያብራራውልህን ነገር እንዴት አድርጌ ነው አንድ ላይ ማስቀመጥ የሚችለው በሚል አህመድ የቦጋለን የአጼ ቴዎድሮስን ዘመነ መንግስት መነሻ በማድረግ በወቅቱ የነበረውን የሰራዊቱን የነ ገብርዬን አስተዋጽኦ ተዋበችን አስተዋጽኦ በወቅቱ የነበረውን የዛን ማህበረሰብ አንድነት በተሰናሰለ ሁኔታ ለማስቀመጥ በራሴ አብዛኛዎቹ በምናቤ የፈጠርኳቸው ናቸው። ግን ታሪካዊ ሁነቶቹ ለምሳሌ እንደ የንግስና ቀኖች እና የአጼ ቴዎድሮስ ታሪክ እና ከዛም በፍላሽባክ በአጼ ቴዎድሮስ የገጠሙት ታሪካዊ ተግዳሮቶችን እነሱን በመከተል የራሴን ልብ ወለድ ቀመስ ታሪክ ነው የጻፍኩት። በአብዛኛው ሰው ተቀባይነት ያገኘ ተራኪ ግጥም ነው። እንዴት የአንድ እናት ሆድ አንድ ላይ ያበቅላል፣ አንድ ደህና፣ አንድ ጠፍ ብረገም ነው እንጂ ክተት ሲል ከትቼ እንደዚያው ወንድሜ ከመይሳው ጋር ጎኑም አልሰለፍ ብዬ ቆጭ ነበር። ይኸው ዛሬ ግና አላህ ያለለታ ለአገር ሥራ ሲለኝ ረብ ያለው ሥራ ያውም የመይሳውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በእኔ ጥበብ ያውም በሰው እጆች ከሰውም በእኔ እጆች በሸማ እንድሠራ ታሪክ ዕድል ሰጠኝ። ብሞትም አይቆጨኝ ከዚህስ በኋላ። አህመዴ ሸለለ፣ አህመዴ ፎከረ በደስታ ሰከረ፣ በደስታ ለቀሰ። ሩጦ ቤቱ ገባ። ሦስቱንም ልጆቹን ሚስቱን ቀሰቀሰ። ነገራት ለሚስቱ ከምርጥ ዝሃ መሃል ምርጡን ዝሃ መርጣ እንድታቀርብለት ተሎ ብላ አዝግታ አዘዘ። ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት አስር አስር ቀለም እንዲያዳውሩለት። ሦስት ሰዓትም አልፈጀ። መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመጥቶ ባንዲራው ሲቆረጥ ሶስት ሰዓትም አልፈጀ በቅሎው ከጋጥ ወጥቶ በቄት ተሸልሞ አህመድ ትና ሚስቱ ጋማው ላይ ወጥቶ እሱ ሲኮለኩል በቅሎው ኑሮ ሲሮጥ ሲሮጥ ሲሮጥ ደረስጌ ማርያም ላይ ደርሰው ፎጣው ሲቀልጥ እዚያ መሃል አልፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትም አልፈ። ይሄ ረጅም ነገር መስራት የጀመርኳቸው በተለይም አንድ ፔሳ ልቦለድ አለ እና ረጅም ነገር መስራት አስባለሁ። ጀምር ያለሁም ወደፊትም በዛ አይነት ነገር ነው መስራት ፈልገው። እንደሚታወቀው ረጅም ስራ ግን ያው ጊዜ ስለሚፈልግ እዛ ላይ መስራት አስቸጋሪ ሆኖብኝ ቆይቷል። በተለይም ያው እንደምታውቀው በሀገር ውስጥ አልኖርም፣ ህይወት በጣም ከባድ ነው። ከዚህ ሁሉ ባሻገር ግን እኔ ለአጭር ልቦለድ የተለየ ፍቅር አለኝ። ልዩ ፍቅር ስላለኝ ነው አጫጭር ነገሮችን ምጽፉት እኔ በበቂ ሁኔታ ጽፍ ያለው ብያለሁ። ምንም እንደውም ሞር መጽሐፍ ይፈልጋሉ። አጫጭር ታሪኮችን በጣም ነው የምወደው። የመጽሐፍት ተወዳጆች ባሳተምካቸው መጽሐፍቶች ያውቁሃል። የቅርብ ዓመታት መታወቂያ ግን ሙዚቃ ሆኗል። ለአድማጮች ለማስታወስ ያክል በቅርብ ዓመታት ለበርካታ ሙዚቀኞች የዘፈን ግጥሞችን ሰጠሃል። እነማን እነማን መጥቀስ እንችላለን? ብዙ ሰው መጥቀስ ይቻላል። እንግዲህ ይመስለኛል በተለይ ከፈረንጆቹ አቆጣጠር ከ2013 ጀምሮ፣ ወይ ቀደም ሲል እንኳን እኔ አሁን ለምሳሌ የተረሱ የአህመድ ድንቢ አውራምባ፣ እሱ የኔ ግጥም ነው። ከዛ ረጅም ዓመት የሙዚቃ ግጥም አልጻፍኩም። ወደዚህ ሀገር ከመጣው በኋላ ግን በቀላሉ ሊሰራው የሚችለው ነገር እሱ ስለነበረ ፋሲል ደግሞ ዛ አልበም ስራ ላይ ተሳትፌያለሁ። እዛም ወደ አራት ስራ አቅርቤያለሁ። ከሱ ውስጥ እንቆቅልሽ፣ አገር ስጪ በቃ የሚለው ሙዚቃ ይታወቃል። በነጠላ ዜማ የእነ መስፍን በቀለ አስረሽ ምችው፣ ልጅነት፣ እንደዚሁም ደግሞ ያሰፉ ደባልቄ እረኛው፣ ተመስገን ገብረ እግዚአብሔር ነይጀማ ነይጀማ ብዙዎችን ልረሳቸው እችላለሁ። ከአገር ቤት ያሉ ድምፅ አለም ካፕ አሊማ አብዱራህማን ከገበታ በታች በስፋት የሚታወቅ ሙዚቃ ነው። መቅደስ አበበ ፍቅርና ዋና፣ እንደ ህልም፣ እንደ ህልም እቺ ድምፃ እየሰራችሁ በሙሉ ሙዚቃ የኔ ስራዎች ናቸው። የዘፈን ግጥም ከተነሳ አይቀር የዘፈን ግጥም ከህትመቱ ግጥም ይልቅ ቀለል ማለት አለበት የሚል ንግግር በሙዚቃው መንደር ይደመጣል። ለዛም ይመስለኛል በንባብ ውስጥ ያለፉ አድማጮች ከሙዚቃ ግጥሞች ጋር በተለይ ከዘመነኞቹ ጋር ሊስማሙ የማይችሉት። በአንጻሩ አንተ ለጥልቅ ምርምር የሚያንደረድሩ ግጥሞችን በሙዚቃ መልኩ እንዲሰሩ አድርገሃል። ላብነት ከገበታ በታች ነኝ የሚለውን የሀሊማ አብዱራማንን ሙዚቃ ማንሳት እንችላለን። ላሰፉ ደባልቄም ለብዙ አየሁ ደምሴም እንዲሁ የሰጣቸው የዘፈን ግጥሞች አሉ። ግጥምህም እንደ ፍጥርቱ እንዲዘፍኑት የምታደርግበት የቀደመ ድርድር አለ ወይ? መሰል ግጥሞች እንዲጫወቱ የምታግባባበት ወይም የምትስማማበት ሂደት አለ ወይ? በጣም ጥሩ ነገር ነው። አነሳማ ብዙ ጊዜም ሲነሳ ሰማለሁ። አይተ ከሆነ ለመጀመሪያ ጊዜ አውራን ባንክ ከሰራው በኋላ በጣም ረጅም ዓመት የሙዚቃ ግጥም አልሰራውም። ለምንድን ነው ያ የሆነበት ምክንያት? መጀመሪያ በጠቀስከው ምክንያት ነው። በጣም ሞክሬ ሞክሬ ብዙ ነገር ከሽፎብኛል። ምክንያቱም ከዜማ ደራሲዎች ጋር ለመግባባት ነገር አለ። ለዜማው የተስማማ ግጥም አይደለም ብለው ይመልሱብኛል። ይሄ የሆነበት ምክንያት ምንድነው? እኔ ለመጽሐፍ እንደሚጻፈው አይነት ግጥም አድርጌ ነበር የምጽፈው እና በኋላ ግን በሂደት እየቆየሁ ሲገባኝ እንደተባለው የተለየ አይነት አፕሮች እንዳለው አወቅኩኝ። በቀላሉ የሚገራ መሆን አለበት የምትጠቀመው ቃላት ይሄ በእለት ተእለት ቋንቋ ከመጻፍም ባሻገር ለዜማ ላፍ ፖዚሽን ማለት ነው፣ የሚመቹ ቃላትን ሁሉ እስከ መምረጥ አይነት ነገር መሄድ አለብህ። በተለይም ደግሞ ዜማው ተፈጥሮ ስለሆነ በአብዛኛው የሚሰራው ዜማውን ተከትሎ መጻፍ በጣም አስቸጋሪ ነው። ከለመድከው በኋላ እና ስልቱ ከገባህ በኋላ ግን ትደሰጥበታለህ። ረጅም ጊዜ ይፈጃል። አንዳንዴ ደግሞ ሲመጣልህ ደግሞ በአንድ ቁጭታ ጥሩ ነገር ይሰራል። ከዚህም ባሻገር ግን እንደ ዜማ ደራሲው ነው። ለምሳሌ እዚህ ጋር እኔ ማመስገን የምፈልገው አለማየሁ ደመቀ ነው። ከገበታ በታች በጣም ጥልቅ ግጥም ነው። እሱን ግጥም ግጥሙን ወስዶ ነው ወደ ዘፈን የቀየረው። አንድም ሀሳብ አልቀየረም እና የዜማ ደራሲዎች ጥረትና ክህሎትም ትልቅ አስተዋጽኦ አለው። በአብዛኛው ግን እንደ ስሜት ክንም ተደራድረህ ነው የምትሰራው። ብዙ የሚበላሹ ነገሮችም ሊከሰቱ ይችላሉ። ማለት ቅር ሊያስብሉ የሚችሉ ከምንም በላይ እኔ ግን የምመክረው ምንድን ነው፣ ደራሲው እና ዜማ ደራሲው በተለያየ ቦታ ሆነው የሚሰሩት ስራ ጥሩ አይመጣም ብዬ ነው ማስበው። ከተቻለ ስቱዲዮ ውስጥ ቁጭ ተብሎ ከዜማ ደራሲው ጋር እየተመካከሩ ቢሰራ በጣም ጥሩ ስራ ይሆናል። ለምሳሌ ቀደም ሲል የነበሩ የዜማና ግጥም ደራሲዎቻችን ታሪክ የኢትዮጵያን ማለት ነው በምናይበት ሰዓት በእንደ አይነት ቅርርብ የሚሰሩ ናቸው እና ለእኔ ከሄኖክ ነጋሽ ጋር በአብዛኛው በመስራቴ ጓደኛዬ ስለሆነም በቅርብ ስለምንገናኝ እሱ እንደ ትሬኒንግ ካምፕ ጠቅሞኛል ብዬ አስባለሁ።

ጋቢና ቪኦኤ የቅዳሜ ምሽት መዝናኛ በመደመጥ ላይ ይገኛል። ገጣሚው፣ ደራሲውና የበጎ ተግባራት አስተባባሪው ኑረዲን ኢሳ አብሮናል። ኖረዲን በቅርብ ጊዜያት ውስጥ ደግሞ ወደ በጎ አድራጎት ስራዎች ፊትን አዙረሃል። አንደኛው ወንፈል በመባል የሚታወቀው ተቋም ውስጥ የምታደርገው እንቅስቃሴ ነው። ይህን እንቅስቃሴ ለመቀላቀል የፈለክበት ምክንያቱ ምንድን ነው? ወንፈል ተራዶ እዚህ እኛ አካባቢ ካሊፎርኒያ የተመሰረተ ጥራፊ ያልሆነ ድርጅት ነው። ሁለት ትምህርት ቤቶችን በባህር ዳር እና ጎንደር ለማሰራት እንቅስቃሴ እያደረገ የሚገኝ ድርጅት ነው። ወደ ድርጅቱ ውስጥ የገባሁት ያው ያለኝን ሬፒቴሽን ከዛ በፊት አይተው ልጆች አብረን እንስራ ብለው አፕሮች ስላረጉኝ ነው። ከዛ በፊት በጣና ሐይቅ እና በሌሎች ማህበራዊ ጉዳዮች ላይ ህዝብን የሚጠቅም ነገር መስራት በጣም ስለሚያስደስተኝ ሰላምና የሚያዩ ልጆች አፕሮች አድርገውኝ ከእነሱ ጋር እየሰራው እገኛለሁ። ሌሎችም ብዙ ስራዎች አሉ እጃችን ላይ ያሉ፣ እንደዚህ ትምህርት ቤት ማሰራት፣ የንጹህ ውሃ ጉድጓድ ማስቆፈር በአጠቃላይ ሀገር ቤት በድህነት ላይ የሚገኙ እንደ ወገኖቻችንን ሊረዳ የሚችል ማንኛውንም አይነት ስራ ጊዜ ባለኝ መጠን እሰራለሁ። አሁንም በበድር ፋውንዴሽን የኔ ቤተሰብ በሚለው እዚህ ወደ አርባ ሺህ ቤተሰቦችን ስፖንሰር እያደረጉ በኮቪድ ናይንቲን እርዳታ እንዲያገኙ ፕላን ይዘው የሚሰሩ ድርጅቶች ጋር እዛም ጋር እየሰራው ነው። እዚህም እዛም እሞክራለሁ። በተያያዘ የሚነሳው ሌላ ጉዳይ በተወዳጁ ደራሲ ሐዲስ አለማየሁ ስም የተሰየመ አንድ ግብረሰናይ ድርጅት ወይም እንቅስቃሴም እንደተጀመረ ሰምተዋል። ይሄኛውስ ምንን የሚመለከት ነው? ምን ያክልስ ገፍታችኋል? ደራሲ ሀዲስ አለማየሁ ስም የተሰየመ አንድ አዳሪ ትምህርት ቤት በደብረ ማርቆስ ከተማ ለመስራት ሰዎች እንቅስቃሴ ጀምረዋል። እንቅስቃሴውን የጀመሩት የአካባቢው ተወላጆች ናቸው። በሀገር ቤት ቴሌቶን አካሄደው ባለሀብቶች፣ በጎ አድራጊ ድርጅቶች ገንዘብ ሰብስበው ፕላን አሰርተው ቦታ ወስደው እንቅስቃሴ ጀምሯል። ወደ ዲያስፖራው ይሄንን ፕሮጀክት ይዘውት መጣል። ይህን ፕሮጀክት ለማስፈጸም እንዳልኩ ሪፒቲሽን የያዩ ሰዎች አሁንም አፕሮች አድርገውኝ ፕሮጀክቱን ተሸክመው አምባሳደር የሚሆኑ የደብረ ማርቆስ እና አካባቢ ተወላጆች ሰዎችን ለመመልመል እንድረዳቸው ፕሮጀክቱን ደግሞ እንዳስተዋውቅላቸው ጠይቀውኝ፣ በጣም ደስ ብሎኝ አንደኛ ደራሲ ሐዲስ ዓለማየሁ ሌጋሲ በዚህ አይነት ከትምህርት ጋር በተያያዘ መቀጠሉን በጣም ስለምወድ ኃላፊነት አለብኝም ብዬ ስለማስብ እንደ ጥበብ አፍቃሪነቴ የማውቃቸውን የጥበብ ሰዎች የኪነ ጥበብ ሰዎች፣ ታዋቂ ሰዎች እና እንደዚህ በጎ ስራ የሚወዱ ጓደኞችን ጨምሮ እነሱን አደራጅተን ወደፊት በሀዲስ አለማየሁ ስም የተለያዩ የስነ ጽሁፍ ምሽቶችን በማድረግ የገቢ ማሰባሰቢያ ፕሮጀክቶችን ለማካሄድ እና ገቢ ለማሰባሰብ ፕሮጀክቱ እስኪፈጸም ድረስ ለመርዳት አንድ ተልቆ ይዤ እየሰራው ነው። በአጠቃላይ እንዲህና እንደዚህ አይነት ነገሮች ጊዜ ባለኝ መጠን እሰራለሁ። እንግዲህ ከስነ ጽሁፉ ጎን ለጎን ይሄን ነው እየሰራው ለጊዜ አለሁ። ኑረዲን ኑሮህን በአሜሪካ ካደረግ ቆይተሃል። በተለያዩ አፍታዎች ላይ ስናወራ ሀሳብህና ቁጭትህ አሁንም ከኢትዮጵያ ጋር ዛሬም ድረስ የተቆራኘ ሆኖብኛል። በገጣሚነቱና በወግ አዋቂነቱ እንደ መበርታት እንደዚህ በሚያለፉ ስራዎች ውስጥ መሳተፉ ትርፉ ምንድን ነው ብለው የሚጠይቁ ይኖራሉ። እኔ ትርፌ የህሊና እርካታ ነው። ከዛ የዘለለ ትርፍ የለውም። ድርጅት መስርቼ ለትርፍ አይደለም የምሰራው። ዞሮ ዞሮ ግን ይሄ ቮለንተር ሆኜ የምሰራው ነገር ነው። ኤክስፔክትም አላደርግም ማለት ገንዘብ። ትርፍ ከሆነ ግን የህሊና እርካታ ትርፍ ግን በመጠኑም ቢሆን በትንሹ እሱ እንደ ትርፍ የምወስደው እሱን ነገር ነው። ከዛ በተረፈ እኔ ሰዎችን ለማግባባት ሰዎችን በበጎ ስራ ውስጥ እንዲሰለፉ ለመጠየቅ በማደርገው ይሄ ሆሪዘንታል የሆነ ኮሚኒኬሽን ደግ ሰዎችን አትርፍ ያለሁ በጣም ጥሩ ጥሩ ኢትዮጵያን ለማወቅ እድል አግኝቻለሁ። በጣም ብዙ ሊጠቅሙ የሚችሉ ባገኘሁት አጋጣሚ ደግሞ የእነዚህን ሰዎች አንዳንዴ ፕሮፋይል ሁሉ ኮምባይን አድርጌ ላገር ሊጠቅሙ የሚችሉ ሰዎችን ላገር እንጠቅማለን፣ እናስባለን ለሚሉ አካላት ሁሉ እኔ እስከ ማገናኘት ስራ ድረስ ሁሉ ሰራለሁ። ምንድን ነው በጣምንም ያገኘቸው ሰዎች በዚህ የስራ ሂደት እጅግ በጣም በጎ ሰዎችን አግኝቻለሁ። ለህይወቴ በጣም የሚጠቅም ትምህርት የሰጡኝ ወዳጆችን፣ በቤተሰብ ደረጃ ጓደኛ ያደረኳቸውን ሰዎች አግኝቻለሁ እና እኔ እንደ ፕሮፊት የማያቸው እነዚህ ነገሮች ነው። በቀጣይ ጊዜያቶች ውስጥ የሚጠበቅ ከአንተ የሚመጣ የኪነ ጥበብ ስራ አለ ወይ የሚለውን አንዴ ትመልስልኛለህ። ከዚያ በመቀጠል ደግሞ እስካሁን ድረስ ሲያዳምጡ ለነበሩ አድማጮች በግጥም ከተሳተፍክባ ከሚያቀርቡባቸው ሙዚቃዎች አንደኛውን ትጋብዝልናለን። እንግዲህ በቀጣይ እንዳልኩት ነው አንድ ቤሳል ቦለድ የጀመር ቤሳል ቦለድ አለ እሱን ማጠናቀቅ እፈልጋለሁ። ሌላ ሄላ የግጥም ዘለላ የሚል አንድ የግጥም መድብል እሱንም በቅርቡ ለህትመት ማብቃት እፈልጋለሁ። ከነዚህ ውጭ በዚህ የስራ ሂደት ውስጥ ያገኘኋቸው ድንቅ ኢትዮጵያውያን አሉና ከነዚህ ድንቅ ኢትዮጵያውያን መካከል የሚገርም ህልምና ስኬት ያላቸው ሰዎች አሉ። የእነሱን ታሪክ በመጽሐፍ የማሳተም ሂደት ውስጥ በአንደኛው ግለሰብ ውስጥ የእሱን መጽሐፍ ባዮግራፊ መጽሐፍ የማሳተም ስራ ውስጥም ነው ያለሁት፣ አንዱ በእነዚህና እንግዲህ ድንገት ባልተጠበቀ ሁኔታ ቦግልም በሚሉ ሌሎች የኪነጥበብ ስራዎች ልከሳት እችላለሁ ብዬ ነው የማስብ። የሙዚቃ ምርጫ እንቆቅልሽን ብትጋብዝልኝ ደስ ይለኛል።

አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርን። የነገ ሰው ይበለን። መልካም ምሽት። I think you to